የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ። የጋቢና ቪኦኤ ዝግጅታችንን ጀምረናል። ለዛሬ ምሽት ሳምንቱን ሙሉ ከተላለፉት መካከል ለምሽቱ ይሆናሉ ብለን የመራረጥናቸውን ዝግጅቶች እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ ብሬያችሁ ቆያለሁ። አብራችሁን ቆዩ። የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤትና የክልሉ ፖሊስ ኮሚሽን በሀገሪቱ ወቅታዊ ጉዳዮች ዙሪያ ዛሬ የጋራ መግለጫ ሰጥተዋል። ጄኔራል አሳምነው ጽጌ በልዩ ሁኔታ ያስቀምጧቸዋል ያስቀመጧቸው ናቸው የተባሉትን ሁለት መቶ አስራ ስምንት የልዩ ሀይል ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥ ነው በወጡና በነባሩ ሀይል ፖሊስ መካከል የተፈጠረ ልዩነትም የለም የአማራ ክልል ፖሊስ ኮሚሽን ኮሚሽነር ናቸው። ይህንን ያሉት መግለጫውን የተከታተለችው አስቴር መስጋናው ተከታዩን አጠናቅራለች። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙና የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አሰማሀኝ አስረስ በወቅታዊ ጉዳዮች ላይ በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ያነሷቸው ነጥቦች ደግሞ በቅርቡ በአማራ ክልል ተከስቶ በነበረው የመፈንቅለ መንግስት ሙከራ ጋር በተያያዘ የክልሉ መንግስት ስልጣኑን ለፌዴራል መንግስት አሳልፎ ሰጥቷል፣ በክልሉ ልዩ ኃይል ፖሊስ መካከል መከፋፈል ተፈጥሯል፣ ያለበቂ ማስረጃ ተጠርጣሪዎች እየተያያዙ ነው ተብለው በሚወሩ አሉባልታዎች ላይ ግልጽ መረጃ ለመስጠት ነው ተብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በቅርቡ በክልሉ ተከስቶ የነበረውን አለመረጋጋት ተከትሎ የክልሉ መንግስት ለፌዴራል መንግስት ስልጣኑን አሳልፎ ሰጥቷል የሚባለው ወሬ ከእውነት የራቀ ነው ብለዋል። የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም። በዚህ ጉዳይ ላይ የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙም ትኩረት ሰጥተው ተናግረዋል። ይሄ የሚመራው በአማራ ክልል ፖሊስ ብቻ ነው። ከፌዴራል የመጣው የምርመራ ቡድን ወይም የፌዴራል አካላት የመጡት ከዛ ምናልባት በቴክኖሎጂ እንዲያግዙን እንጂ በዋናነት ጉዳዩን የምንመራው ምርመራውም የሚካሄደው በክልሉ ፖሊስ መሆኑን ግልጽ ላደረግላቸው ወዳለሁ። የጸጥታ ስራ አለም አቀፋዊ ነው፣ መንደር አይደለም። ዩኒፎርም አለም አቀፋዊ ነው። በቅርጹ የአማራ ፖሊስ ልትለው ትችላለ፣ የኦሮሚያ ፖሊስ ልትለው ትችላለ፣ የደቡብ የትግራይ ፖሊስ ልትለው ትችላለ፣ ስራው ግን አንድ ነው። ክልሉን፣ አካባቢን ይጠብቃል፣ ከዚም ኢትዮጵያን ይጠብቃል። አማራን ነጥሎ ሁለቱን በጠላትነት እንዲተያዩ የሚያደርግ የጸጥታ ስራ አደገኛ ነው። በእኛ በኩልም አንቀበለው ነገም ተነገ ወዲያም ከፌዴራል ጋር እንሰራለን ፌዴራልም የኛ ነው ብለን ነው ምናምን ለፌዴራል እኛ ምገዛ እናደርጋለን ፌዴራል ለእኛ ምገዛ ያደርጋል። ሲስተሙ ይግባን። ፌዴራል ስቴት ነው ኢትዮጵያ ውስጥ ያለው ገቨርናንሱ። ይሄ ሊገባን ይገባል። ልክ ሁለት ሀገር እንደሆነ አድርጎ ከፌዴራል የሚመጣን ኃይል እንደ ጠላት ማየት አደገኛ ነው፣ ኢትዮጵያን የሚያፈርስ ነው። ኮሚሽነር አበር አያይዘው በክልሉ ልዩ ኃይል ፖሊስ በነባሩ እና በአዲሱ መካከል መከፋፈል ተፈጥሯል ለሚባለው ወሬም ማስተባበያ ሰጥተዋል። የአማራ ልዩ ኃይል እና አማራ አንድ ናቸው። አሁን የመጣ ልዩ ኃይል፣ የቀደመ የነበረ ልዩ ኃይል የሚባል ነገር በእኛ ውስጥ የለም። ልዩ ኃይል ልዩ ኃይል ነው። ወጥ የሆነ አንድ የአማራ ፖሊስ አለ። የአማራ ፖሊስ ኃይል በስሩ የተለያዩ የስራ ክፍሎች አሉት። በቅርብም የሰለጠነው ልዩ ኃይል ቀደም ሲልም የሰለጠነው ልዩ ኃይል ልዩ ኃይል ነው። ይህ እኮ የቅደም ተከተል ጉዳይ ነው። የሲኒዮሪቲ ጉዳይ እኮ ነው እንጂ እኮ ሁሉም ፖሊስ ነው። የተለየ ተልእኮ ያለው ፖሊስ የለም። ይህ ፖሊስ ተልእኮ የወንጀልን መከላከል ነው፣ የህዝብን ሰላምና ደህንነት መጠበቅ ነው። ስለዚህ አሁንም የምናደራጀው ልዩ ኃይላችን ከዚህ አንፃር ነው። አንድነቱ የተለያየ ነው። ልዩነት አለ። በነባሩና በአዲሱ የሚባል ነገር የለም። እንደሚወራው አይደለም። ሰኔ 15 ቀን 2011 ዓ ም በተካሄደው መፈንቅለ መንግስት ሙከራ የተሳተፉ 218 ተጠርጣሪዎችን በቁጥጥር ስር የመዋል ስራ የተሰራ መሆኑን የጠቆሙት ኮሚሽነሩ ሁሉም በበቂ ማስረጃ የተያዙ ሲሆን አያያዛቸውም ቢሆን የሰብአዊ መብታቸውን በጠበቀ መልኩ ነው የተያዙት ብለዋል። የአርሶ አደር ታጣቂዎች ያለምንም ደም መፋሰስ በብዛት ሰዎችን ይዘዋል። በዚህ መንገድ አርሶ አደር እየያዘ ያመጣቸው ሰዎች ቁጥር 141 ነው። የጸጥታ መዋቅሩ መረጃ ቢደርሰውም በዋናነት ግን በዚህ የተሳተፈው አርሶ አደሩ ነው፣ ሚሊሻው ነው። ክብር ይገባዋል። የአማራ አርሶ አደር ወደ 218 የሚሆኑ ለብቻ ጀነራል አሳምነው አስቀምጧቸው ከነበሩት የልዩ ኃይል አባሎቻችን ውስጥ ሁሉም ተይዘዋል። ከነዚህ ከተያዙት ውስጥ 113ቱ ቀላል የሚባል ጥርጣሬ ነው ያለን ለይተን አስቀምጠናል። በቅርብ ጊዜ ውስጥ የእነዚህ ጉዳይ ውሳኔ ያገኛል። ከዚህ ውስጥ መቶ አምስት የሚሆኑት ደግሞ በተወሰነ መንገድ ከሌሎች በለየት ባለ መንገድ ተጠርጣሪ ስለሆኑ በእነሱ ላይ አሁንም ምርመራ ቀጥለናል። ይሄ ማለት መቶ አምስቱ ሁሉ ወንጀለኛ ነው ማለት አይደለም። ታውቃላችሁ፣ የማጣራት ስራ በተለይ በእንደዚህ አይነት ወቅት ከባድ ስለሆነ አሁንም ይሄ የማጣራት ቀጥሏል። አብዛኛው ሰው ይሄ የተያዘው በለቱ ነው። አብዛኛውም ደግሞ በራሱ ነው እጁን የሰጠው። ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ፣ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ የከፋ ይሆን ነበር። ስለዚህ የአያያዙ ሂደት ህጋዊ ነው። በቂ ጥርጣሬ ያለባቸው ናቸው የተያዙት። እንደ ትናንት ነው ጨለማ ቤት የለም። እንደ ትናንት ነው ብቻን መታሰር የለም። ወንድሞቻችን ናቸው። ሳስተው ሊሆን ይችላል፣ ተሳስተዋልም። በየደረጃው ባሉ የክልሉ አመራሮች መካከል መከፋፈል ተፈጥሯል ተብሎ ለሚወራው ወሬም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ የሚከተለውን ነው ያሉት በሚባለው እና አንዳንድ የሐሰተኛ ወሬዎች እንደሚነዙት ክፍፍል አለ እንደሚባለው አይደለም። ምንም አይነት ክፍፍል የለም በአመራሩ መካከል። በአሁኑ ሰዓት ከላይ እስከታች የአመራር መናበብ አለ። ቼን ኦፍ ኮማንዱን ጠብቆ ነው እየተሰራ ያለው። ባላማ ምንም ልዩነት የለም። አመራሩ የበለጠ ቁጭት ውስጥ ገብቶ አሁን ያለው መንፈስ በጣም ትልቅ ነው። በመጨረሻም አቶ አሰማኝ እንደተናገሩት በጥቃቱ የተጓደሉ የመንግስት የስራ ኃላፊዎችን ለማሟላት እየተሰራ ሲሆን፣ የሚሟሉት የመንግስት የስራ ኃላፊዎች ዝርዝርም በቅርቡ ለህዝብ ይፋ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ለሙዚቀኝነት ብዙም ክብር ከማይሰጥ ማህበረሰብ መውጣቷን የምትና ዋንድርሊያ አባላ በቅርቡ በአኝዋክ የተጫወተቻቸው ሙዚቃዎች መልካም ምላሽ እያስገኙላት ነው። ሙዚቃን ከተለመዱ ጉዳዮች ይልቅ የማህበረሰብ ህጸጾችን ለመንቀስ እንደምትጠቀምበትም ትገልጻለች። የእሷና መሰል ወጣቶች የሙዚቃ ዓለም ጥረቶችም ፈተና የሞላበት እንደሆነ ታነሳለች። ጋምቤላ ላይ የተወለደችውና በአሁኑ ሰዓት የአምቦ ዩኒቨርሲቲ ተማሪ የሆነችው ዋን ሪያ ከሀብታሙ ስዩም ጋር ባደረገችው ቆይታ ተጨማሪ ጉዳዮችንም አንስታለች። ቆይታቸው የሚጀምረው ማህበረሰቧ የሚያወግዘውን የሙዚቀኝነት የስራ ዘርፍ ለምን እንደመረጠች በምታብራራበት ነው። እኔ ጋር ለሰዎች ማስተላለፍ የምፈልገው ምልክት ያለኝ እና የሆነ ነገር ማስተላለፍ እንዳለኝ ይሰማኛል። ብዙ ጊዜ እንዲስተካከል የምፈልጋቸው ነገሮች ቢኖሩ ቤት ለቤት እየሄድኩኝ በር አንኳኩቼ መናገር አልችልም ብዬ ነው ማስበው። ትንሽ ይከብዳል እና በዘፈን በኩል አንተን የሚሰማክ ስሜት እና ማስተላለፍ የምትፈልገው ምልክት በዘፈን በኩል ለማስተላለፍ ትንሽ ይቀላል ብዬ ነው ማስበው እና ለዛ ነው የገባው። አንቺ የማህበረሰብን የሚመክሩ የማህበረሰብ ችግሮችን የሚያነሳሱ ሙዚቃዎችን ነው እስካሁን ድረስ እየተጫወትሽ ያለሽው። ለምን እነዚህን ነገሮች ማስቀደም ፈለግሽ ከሌሎች ጉዳዮች ይልቅ? ተወልጄ ያደግኩበት አካባቢ ነው ይህ ሁሉ እንዳስተላለፍ ያስገደደኝ። እኔ እየሄድኩበት ያለው መንገድ ለእኔ እየጠቀመኝ ሆነ ስለታየኝ ነው። እነሱ ደግሞ እየጠቀማቸው አይደለም። ለምሳሌ አሁን ያለ እድሜ ጋብቻ የሚለው ላይ እንውሰደው? በእኔ አካባቢ አሁን ብዙ ሰዎች ያለ ዕድሜያቸውን የሚያገቡት ልጅ የሚወልዱት ራሳቸውን ሳይችሉ ትምህርት ቤት ሳይገቡ እና ሸክም ተሆናለ ለቤተሰብ ማለት ነው። ስለ ፍቅር ምናምን ያ ሁሉ ነገር ይመጣል። እኔ ሁሉም ነገር ጊዜ ያለው ብዬ ነው ማስበው በብዛት ማለት ነው። ከሌሎቹ ራሳት መሳሰል ስትቀር ትንሽ ከበድ ይላል። በሌላ መንገድ ልትታይ ሁላ ይችላል እና ያ ሁሉ ነገር አልፌ ቢያንስ እንኳን ትንሽ የተሻለ መስመር ላይ ነኝ ያለሁት ብዬ ነው የማስበው። ብዙ ሰው ሰውን ትክክለኛ መንገድ እንዲከተል ቢመርጥ ጥሩ ነው ብዬ አሰብተናለፈው በእንደዚህ አይነት መንገድ በቅርብ ጊዜ ከወጡት ሙዚቃዎች መካከል ቤቶ ነው አይደል? ቤቶ ነው የዘቱን ነገር ስለምንድን ነው ዘፈኑ? ባኝዋክኛ ነው የተዘፈነው አይደል? አ እሱ ባኝዋክኛ ነው የተዘፈነው። ያው ቤቶ ፎከስ የሚያደርገው ስለ ፍቅር ነው። ብዙ ሰዎች አበድኩ፣ ምን ሞትኩኝ፣ ለማበሬ ነው፣ በብዛት እንደዛ ይዘፈናል። ግን ስለ ፍቅር ሆኖ አስታራቂ የሆነ ዘፈን ነው። በተለይ ያድጌበት ተወልጄበት ያደኩበት ቦታ ኢዝ ላይክ ብዙ የሚያማምሩ ወጣት ሴቶች ታያለ እና እነዛ የሚያማምሩ ወጣት ሴቶች ስታያቸው ያ ውበታቸውን ይዘው አይዘልቁም። የሆነ ነገር በቃ ቸኩሎ ቸኩሎ ወይ አቋራጭ መንገድ ተጠቅሞ ለብርም ሆነ ለሆነ ነገር ብቻ ቆንጆ ነን ብሎ በማሰብ ራሳቸውን በማይሆን ወይም ትላልቅ ሰዎች ጋ ለብር ብለው እየሄዱ ራሳቸውን ለማየውን ነገር ያጋልጣሉ እና ብዙ ጊዜ ዲያሪ ይጽፍ ነበር። በዙሪያ እየተከሰተ ያለው ነገር ሰውን ወደ ትክክለኛ መንገድ እንዲመለስ ትንሽ ለመምከር እየሞከርኩበት ዘፈን ነው እና ሚሮፓታ ኪዶ ነው የሚለው። እና በእርግጥ ሰው አንድ ሰው ቆንጆ ቢሆንም በመልኩን መልኩን አምኖ ለገንዘብ ብሎ አቋራጭ መንገድ መጠቀም እንደሌለበት ነው የምመክረው እዛ ላይ። ሁለተኛ ደግሞ ፍቅርን በገንዘብ አይገዛም እና አንድን ሰው ለፍቅር ለገንዘብ ብለን ፍቅርን እየተጠቀም አስመስለን ያን ስካት ውስጥ መግባት እንደሌለብን ነው ለመምከር የሞከርኩት እና ትንሽ በአካባቢ ብዙ ሰው ወዶታል። በመማርበት ትምህርት ቤትም ሳስተማቸው ምናምን ስለምን እንደሚያወራት ነግራቸው በጣም ነው የሚወዱት ብዬ አስባለሁ። ትወልደሽ አደግሽው ጋምቤላ ነው አይደል? ጋምቤላ ነው። ባደግሽበት ቦታ እንዳንቺው የሙዚቃ ፍቅር ያላቸው የሙዚቃ ተሰጡ ያላቸው ወጣቶች አሉ እና እስካሁን ድረስ ወደ መድረክ እንዳይመጡ የሚፈልጉት ላይ እንዳይደርሱ ያደረጋቸው ችግር ምንድን ነው? ብዙ ችግሮች አሉ። ስለ ጋምቤላ ዘፋኞች ማውራታችን ካልቀረ በጣም ጎበዝ ናቸው፣ ኔ ቻለሁ ጋር ሲሰሩ የነበረውም በጣም ብዙ አሉ እና ያለው ችግር ዛው ጋምቤላው በብዛት ከዩት በስተቀር ሌሎቹ ዘፋኝ ዘፈን እንደ መጥፎ ነገር ነው የሚወስዱት። ምክንያቱም አዌርነሱን ያው አልተሰጠም በብዛት እና ትላልቅ ሰዎችም ዘፈን እንደ የሆነ እንዳጢያት ነገር የሚቆጠርበት እንትና አለ በእኛ በሰፊው ዘፋኝ ከሆንክ እንደ ዱሪዬም ልትቆጠርም ትችላለን። እና ሁለተኛ ደግሞ በምንም ታምር ስፖርት አትደረግም በብዛት እንዲሁ ሰፖርት እናደርግሻለን እያሉ በሌላ መንገድ የሚመጡ አሉ ለምሳሌ ይህ አሁን ሴት ነኝ ባሳለፍኳቸው ኤክስፒሪንሶች ለምሳሌ አሁን ብዙ እንሰራለን ሁላ ቃል ገብቶ አብረን ሰርተን ሰርተን መሀል ላይ ስንገናኝ ላይክ አንተን ሊጠቀሙ የሚፈልጉም አንዳንድ እንትኖች አሉ እሱን ነገር ደግሞ አርት ውስጥ ያለ ነገር ነው እና በእርግጥ ታለንትድ ብትሆንም እራስን ወይም ሊናቅ መሸጥ እንደለለቅ ብክ ነው ማስበው በእኔ መንገድ አሁን እንደዛ ነው ማስበው። በጣም አመሰግናለሁ አንድሪያ። ከመለያየታችን በፊት አኛዋ ኬኛ በዚሁ መማር መጀመሪያ ይኖርብኛል ብዬ አስባለሁ። ስንብት እንትግልሁን እንዴት አድርገሽ ነው የምትሰናበሽው? መልካም ጊዜ መልካም ቆይታ ለማለት ቤሩ ነበያ ግጡ ቁጫ ቤሩን ነቢያ መልካም ጊዜ። ቤሩ ነቢያ በጣም አመሰግናለሁ። ለአሁኑ ይቅናሽ፣ መንገድሽ ሁሉ ይሳካልሽ። በሌሎች አዳዲስ ስራዎች እንገናኛለን። መልካም ጊዜ። አመሰግናለሁ አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪዮኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ተከታዩ ዘገባ ከአሜሪካ ወደ ባህር ዳር ነው የሚወስድን። በአማራ ክልል የተከሰተውን ውጥረት ለማረጋጋት መንግስት የህግ የበላይነት ማስከበር የመጀመሪያ ተግባሩ ሲሆን፣ ይህንን ሲያደርግ ደግሞ የነፍስ ወከፍ የጦር መሳሪያ አጠቃቅም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ አውጥቶ ተግባራዊ ሊያደርግ ይገባል ሲሉ አንዳንድ ምሁራን ገልጸዋል። አስቴር ምስጋናው በተከታዩ ዘገባ ትዳስሰዋለች። አቶ ችቹ ያለባቸው በቀድሞ ብአዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው ሁለት ዓመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል ሰባት መቶ ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ ውጥረት ለማረጋጋት መንግስት ያጭርና የረዥም ጊዜ እቅድ አውጥቶ የክልሉን ሰላም ወደነበረበት መመለስ ይኖርበታል ይላሉ አቶ ችቹ። የአጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የህግ የበላይነትን ማስከበርና የነፍሰ ክፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው። ሰፊ ይሆናል ብዬ የማስበው የህግ የበላይነትን ማረጋገጥ ነው። መንግስት መንግስታዊ ስልጣንን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በህግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በህግና በስነ ስርአት ከመናገር እየወጡ በመሰላቸው የመናገር የጥላቻ ንግግሮች፣ በአጠቃላይ ህግና ስርአትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው ይመጣል ትንንሽ የሚመስሉ ግን አደገኛ መርዞችን ጉዳዮችን በየሉንታ ማለፊ አንዱ ከህገ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የህግ ማዕቀፍ እንዲኖር ማድረግ አለበት መንግስት። መፈቀዱ ላይ ብዙ ችግር ላይኖር ይችላል። ግን ለማን የተፈቀደው ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝተዋል ወይ? ጥፋት በፈጸመ ጊዜ ይህ በህጋዊ መንገድ የገዛው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ሚዲያ ላይ ይጽፋለሁ፣ የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ ጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት፣ ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛልና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሳሰስ ጋር መያያዝ አለበት ከዚህ ተነጥሎ የሚከበር ህግ የረዥም ጊዜ እቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ በወታደር ሰላም ብናስከብር የህዝቡ አንዳንድ ጥያቄዎች ብንመልስ ዝሮ ዝሮ ልማቱ ካልቀጠለ ዋጋ የለውም በተለይም የወጣቶች የስራ ድል ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይህንን እንደ አንድ ስራ ወስዶ ሲያራግበው ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለው ሆኖ የህዝብን ጥያቄዎች መመለስ ፣ እርግጥ አንዱ የልማት ጥያቄ ነው። የህዝብ ጥያቄ በተለይም ለስራ እድል ፈጠራ ወጣቶች ስራ አገኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለ መጠን ብቻውን የሚዘልቀው ነገር አይደለም። ማህበረሰቡ፣ ባለሀብቶች በዚህ በልኩ እንዲሰማሩ የመጨረሻው አማራጭና ትልቁም ይሄ ይመስለኛል። አቶ ጌታቸው ወንድም የህግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለው ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለህግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው። መንግስት ከምንጊዜውን በላይ በጣም ረጅምና ተከታታይነት ያለው ስራ መስራት አለበት። ይህም ምንድነው? የህግ የበላይነት መከበር አለበት። አሁን በጥርጣሬ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የህግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለመልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል። ከፌዴራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እንትኑ እስኪያደርግና ወደነበረበት ሁኔታ ማመላሰስ እስኪቻል ድረስ መንግስት ከምን ጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ። በመጨረሻ ማቶቹቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደ በጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብ እና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስር አድርጎ የክልሉ ሰላም፣ ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ እዚህም እዛም እዛም ነገር ሲነሳ በሌሎቹ ላይ ተቀሰር መፍትሄ አላመጣም። እስካሁንም ድረስ የለም እያልኩ አደለም። ችግር አለ ግን ዋነኛው ውስጣችን ላይ መሆን መቻል አለበት። እንዲያ ለማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ መጠናከር አለበት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ደቡብ ወሎ ዞን ነው የሚወስድን። በደቡብ ወሎ ዞን አንበጣ ተከስቷል ይለናል ዘጋቢያችን መስፍን አራጌ። በደቡብ ወሎ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ ሰሄድ ይመር ከአንድ ሳምንት በፊት በዞኑ ተከስቷል ስላሉት የአንበጣ ሁኔታ ከሚያብራሩበት ዘገባው ይጀምራል። የአንበጣ መንጋው የመጨረሻ ደረጃ ላይ ወይም ግሪጋሬስ የሚባለው የደረሰ ነው። አንበጣው በጋራ የሚሄድ ማለት ነው። ያው በባቲ ብሎ በቃሉ እና ሌሎችንም የምስራት ስምንት ወረዳዎች ያካቶ እንቅስቃሴ አድርጓል። በሰላሳ ሶስት ቀበሌዎች ላይ አርፏል። ያረፈበት መሬትም እንደዚህ ወደ ስድስት ሺ ሰባት መቶ አምስት ሄክታር ነው። አንበጣው በአብዛኛው እየተንቀሳቀሰ ያለ ስለሆነ ትንሽ አርሶ አደሩ፣ የአካባቢውም ባለሙያዎች እና አመራሮች የመደናገጥ ፈጥሮ ነበረ ግን ከዞንም ከዛም ባደረግነው የተወሰነ እንቅስቃሴ ብዙም ጉዳት ሳያደርስ እየተንቀሳቀሰ ነው ያለው። ያረፈበትን ቦታ ያደረበትን ቦታ የመለየት ስራ እየተሰራ ነው። እስካሁን በተደጋጋሚ ያደረባቸው ሁለት ቦታዎች ተለይተዋል። አምባሰል ዜሮ አምስት ቀበሌ እና ቃሉ አካባቢ ጨለንቃ የሚባል አካባቢ። ዞሮ ዞሮ እዛ ቢያድርም አሁን እየተንቀሳቀሰ ነው ያለው። እስካሁን የተሰሩ ስራዎች አንደኛው ከዞን እስከ ወረዳ ባለሙያ ተንቀሳቅሷል። ቦታውን አሰስ የማድረግ የአሰሳ ስራ ተሰርቷል። ሁለተኛው ለህብረተሰቡ የግንዛቤ መፍጠር ነው። አሁን መጀመሪያ ሲመጣ ህብረተሰቡ ተደናግጦ ነበር። በኋላ ግን ዝም ብሎ ሳይበላ ሲሄድ ይህ አይበላም ብሎ የመተው ነገር አለ። ግን ቀጣይ ትውልዱ ስለሆነ አደጋ የሚፈጥረው ከብት እረኛ ሳይቀር መጠበቅ ምንድን ነው የሚያደርገው ሜት የሚባል ነገር አለ። አሁን ወንድና ሴቶች ከላይ ሆነው ነው እንቁላል ለመጣል ሬዲ ነው ወይ መሬቱን ይሰረስራሉ ወይ የሚለውን ነገር የት ነው ያረፍ የሚለውን የመለየት ስራ እንዲሰራ እያደረግ ነው። በኦሮሞ ብሔረሰብ አስተዳደር ዞን ከሰኔ አስራ አምስት ጀምሮ በሰማንያ አራት ቀበሌዎች ላይ ያንበጣ መንጋ መታየቱን የጠቆሙት ደግሞ በዞኑ ግብርና መምሪያ የሰብል ልማትና ጥበቃ ባለሙያ አቶ አራርሳ ወርቅ ነህ ናቸው። የአንበጣውን ቁጥር ለመቀነስና እንዳይራባ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ተናግረዋል። የተለያየ የባህላዊ ዘዴዎች እንዲጠቀሙ ነው አስተዳደሩ እየመከር ነው ያለ። ወደ ተግባርም እየገባን ያለ ነው። በመሰብሰብ ባለን ምርጫ መሳሪያዎች ሁሉ አመቺ በሆነ ቦታዎች ለሁሉ ፖፕሌሽኑ ሚኒማል ለማድረግ ነው። የጸረ ተባይ ኬሚካል አቅርቦቱን የመርጫ መሳሪያ ጥገና አቅርቦቱን መሰል ስራዎችን እያከናወንን ነው ያለ ነው። ከሶስት አመታት በፊት በዞኑ ሁለት ቀበሌዎች ላይ የአንበጣ መንጋ እንቁላሉን ጥሎ ዝርያውን ቢተካም በተደረገው ርብርብ ጉዳት ሳያደርስ መከላከል መቻሉን ያስታውሳሉ። የዛን ጊዜ በተባይ መከላከል ግብራል እየተመራ እና እንደተፈለፈለው ሰብል ሳይገባ ና ሰብል መመገብ ሳይደር ነው፣ በጥሩ ርብርብ ባለበት ቦታ ላይ ያስቀረ ነው። በተመሳሳይ ሁኔታ በሰሜን ሸዋ ዞን በዘጠኝ ወረዳዎች ውስጥ ያንበጣ መንጋ መከሰቱን ያመለከቱኝ ደግሞ እየዞኑ ሰብል ልማት ቡድን መሪ አቶ አበበ ጌታቸው ናቸው። በአሳ ገርቶ ወረዳ አንበጣው መጠነኛ ጉዳት ማድረሱን የሚናገሩት ቡድን መሪው ዜሮ ነጥብ ሁለት አምስት ሄክታር መሬት ላይ የበቀለ በርበሬ ሙሉ በሙሉ ሲጠፋ ዜሮ ነጥብ ሰባት አምስት ሄክታር ማሽላ ሀያ አምስት በመ ገብቶ ጉዳት ደርሶበታል። በአሁኑ ሰዓት የአንበጣ መንጋው ስርጭት በባህላዊ መንገድና በተፈጥሯዊ ምክንያት እየቀነሰ ነው። ማለዳ ላይ ተባዩ ወይም አንበጣው ባረፈበት ቦታ ላይ የመጨፍጨፍ ስራ እንዲሰራ ተደርጓል። በሁለተኛ ደረጃ ጅራፍ በማጮ ሰብል ውስጥ እንዳይገባ የማባረር ስራ እየተሰራ ተሰርቷል። በማሳ ውስጥ ቆርቆሮ በማስጮ እንዲሁ የማባረር ስራ የተሰራበት ሁኔታ ነው ያለው። በሌላ በኩል ከተባዩ ባህሪ አንጻር ጭስ በማጨስ ያንን አካባቢ እንዲሸሽ የተደረገበት ሁኔታ ነው ያለው። አሁን ባለው ሁኔታ ደግሞ ተባዩ ዝናብ ካለመውደዱ ጋር ተያይዞ አብዛኞቹ ወረዳዎቻችን ላይ ዝናብ እየዘነበ ያለበት ሁኔታ ነው ያለ። ከዚህ ጋር ተያይዞ ዝናቡ ለመጥፋቱ ደግሞ ትልቅ አስተዋጽኦ አለው። የአንበጣ መንጋው እንዴት ከየመን ወደ ኢትዮጵያ ተሻገረ? በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮ ሰላተው፣ አንበጣ ብዙውን ጊዜ የአየር ጸባይ ምቹነትን ተከትሎ ስለሆነ በተለይ በነፋስ አማካኝነት ታግዞ የሚመገበው እጽዋት ያለበት አካባቢ ዝናብን ተከትሎ ስለሆነ የሚመጣው ያ መስለኛል ከየመን ወደ እኛ በሶማሌላንድ በኩል አድርጎ እንዲሻገር ያደረገው። በተለይ ተገቢው ክትትል ካልተደረገ ጉዳቱ እየከፋ እንደሚሆን አሳስበዋል። ካመለጡን ስጋቱ ትልቅ ነው። ምክንያቱም አሁን ወደ ሰብል ዘር ወቅት እየገባን ነው። አብዛኛው አካባቢ ላይ የተዘራ ሰብል በቅሏል። ስለዚህ አሁን የልማት ወቅት ላይ ስለሆንን የተፈልፍሎ የሚወጣው የአንበጣ ኩብኩባ እስከ አምስተኛ እድገት ደረጃ ድረስ ያለው ከፍተኛ ደረጃ ተመጋቢ ስለሆነ ሊያጠፋብን ስለሚችል በተለይ እንቁላል የተጣለበት ቦታና ተፈልፍሎ የሚወጡ ኩብኩባዎችን ማጣት የለብንም፣ ፈልገንም አግኝተን ቶሎ መከላከል አለብን፣ የሚለውን ያው ይህን የሚያስተባብሩ ባለሙያዎች ወጥተዋል። ለዚሁ ተግባር የሚያስፈልጉ የጸረ ተባይን ኬሚካልና መርጫ መሳሪያዎች በተገቢ ሁኔታ እንዲዳረሱ እንደሚደረግ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉ የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ ነው። በእነዚህ መጽሐፍት ውስጥ የሚሳሉ ልዕል ሰብ ወይም ሱፐር ሂውማን ገጸ ባህሪያት አዋቂዎችን ሳይቀር ይማርካሉ። ሉ መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም ከአትላንታ አነጋግሯል። ስራ እዚህ የመጣውት ኮሚክ ቡክ አዲስ ፈጠራ ስራችንን ለማሳየት ነው። ኮሚክ ቡክ ማለት የልጆች የልቦለት ትረካ እንደ ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ በሚባሉ መጽሐፎች ስዕላዊ ልቦለት ትረካ ተጽፎ ከዛ ነው ወደ ሙቪ የሚቀየሩት እና ልክ እነሱ እኛም በራሳችን አይነት የኢትዮጵያ ጀግና የኢትዮጵያን ሂስትሪ እና ሚቶሎጂ የሚጠቀም የእኛን ቫሊዩ የሚያሳይ አዲስ ፈጠራ ጀንበር በሚባል ካራክተር ጀንበርና የምናየው ጀንበር፣ አሁን ጀንበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀንበር። አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ እያለ የሆነ ነገር ያገኛል፣ እና ህይወቱን ይቀይረዋል። ሀይሎች ይሰጠዋል፣ ከተፈጥሮ የተለየ ሀይሎች ማለት ነው። ጥንካሬ፣ የበረራ ችሎታ፣ ብዙ የተለያዩ ነገሮች ይሰጠዋል። እና አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው አገን አስ አይ ቶልድ ዩ እኔ በልጆቹ ላይ ወይ በወጣቶቹ ያለው ሪያክሽን ቬሪ ቬሪ ፖዚቲቭ ኤንድ ሜውች ሞር እንትን የሆነ ሪክሽን የወላጆችና ና ንትን ሪክሽን ነው። ትንሽ ሬዘርቬሽን ያለው እንጂ በወጣቱ ወላጆቹ ሬዘርቬሽን ያዩትና ይህን ያልተለመደ ነገር ን ይወስዷቸዋል። መንፈስ ያለው ሁኔታ ነው። መነቃቃቱ ራሱ ድሮ በእኛ ጊዜ ማሞቂ ነው የሚባል ሌሎችም ተረቶች ነበሩ እና ያ ተረት ምን ጊዜም አይረሳኝ። የአሁኑን ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸውን ባህል የሚ ስሙም የኢትዮጵያዊ ይመስለኛል እዚህ ላይ ያለ እና ይሄ በእውነት መበረታታት ያለበት ነው እና ይሄን የነሱን ይሄ ስፓይደርማን የሚባለው ሱፐርማን የሚባሚባሉ በተካት ያለበት ነገር ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው እንዴት እንደጻፈው ጽሁፎቹን ነው ይወድዱ የቡክስቶር ኦነሮች ጋራ አብሮ ይሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደም አይገኙም። ብዙ መጽሐፍ የሚያተኩረው ነው ሆልድ የሚያደርጉት ቡክስቶር ኦነሮች ፖለቲካ የሆኑ ወይ እንትኖችን ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ወደ ሌላም ቦታ ለመድረስ አድማጮች ፕሮግራማችን ተጠናቋል። አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። አብራችሁን ስለነበራችሁ በጣም እናመሰግናለን። አስተያየቶቻችሁን አካፍሉን። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። ተጠቀሙና አስተያየቶቻችሁን አካፍሉን፣ አጋሩን፣ ተነጋገሩ፣ ተወያዩ። መልካም ምሽት። Kunden.